ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር ቤዛ አበበ በሮያል ሜልበርን ሆስፒታል በዶክተርነት በማገልገል ላይ ነው የሚገኙት። እንደሚታወቀው በቅርቡ ነበር የከፍተኛ ተቋም ትምህርቶትን ጨርሰው በዶክተርነት ማዕረግ የተመረቁት። ዶክተር ቤዛ ለመሆኑ ወደ ሕክምናው ዓለም ለመግባት ዝንባሌ ያደረቦት መቼ ነበር? ሳስብበት በልጅነቴ ነበረ። ወደ ሆስፒታል ሰውን ስንጠይቅ ከቤተሰቦቼ ጋር ስንሄድ ስራቸውን ሳየው ሰውን ሄልፕ ሳያደርጉ ሳያቸው እኔም በእንደዛ መንገድ መሄድ ፊሊንግ ነበረኝ። ወደ ሃይ ስኩል ስገባ ኢንትረስቴ ወደ ባዮሎጂ ወደ ኬሚስትሪ ገባ። ግን መጀመሪያኑ ዩኒቨርሲቲ ስጀምር በሌላ ፕላን ነበር የገባውበት ውስ ቲንኪንግ ቢዝነስ ማኔጅመንት በኩል ሳብጀክቴን ስመርጥና ኢንጆይ ያደረግኩትን ነገር ከ ያየውኝ በኋላ ሁሉንም ነገር ወደ ባዮሎጂ እና ወደ ሁማን ሳይንስስ ነገፋኝ ማሰብ ጀመርኩኝ። ወዲ ሂያ ይህን ጥያቄ ራሴን ስጠይቅ ሁለት ነገር ነው ስታንዳርድ ያደርገልኝ ማይ ኢንትረስት ኢዝ ሰውን ሄልፕ ለማድረግ እና የሁማን ባዮሎጂ ፊልድ እና ሁለቱን ቅልቅል የሚያደርገው ሜዲስን ነው። እሱን ለመስራት ጣርኩኝ። ብዙ ጊዜ ልጆች ፍላጎታቸውን በየጊዜው ይቀያይራሉ፣ በተለይ ደግሞ የሚያደንቋቸውን ሰዎች ሲመለከቱ እርስዎስ በልጅነቱ እንደዚህ አይነት ሀሳብን የሚያስቀያይሩ ፍላጎቶች አልነበሩትም? ከልጅነቱ ጀምሮ ዶክተር ሆናለሁ ብለው እንዳሉ ነው መጨረሻ ዶክተር የሆኑት ወይስ ሌሎችም ነበሩ? ብዙ ነገር ነበረ በመሀል። ለምሳሌ እኔም ዘፋኝ እሆናለሁ ብዬ ነበረ በልጅነቴ። አባቴ ግራጁዌሽን ሌታ ብሎ ነበረ። ሲንጊንግ ክላስ አድርጌ ነበረ፣ በዛን ጊዜ ትንሽ ኢምፕሪቭ አድርጌ ነበረ ድምጼ። ግን አሁን አልዘፍንም በዳንስ እሞክር ያለው። በልጅነቴ በቢዝነስ ማኔጅመንት ነበረ ያሰብኩት፣ ዊን ማላይ ሃይ ስኩል ዴይዝ ወደ ሜዲስን ተመለስኩኝ። Yeah, I a the of a medicine, undergraduate studies of science at Monash University one year of my honours degree at Monash University because exam medicine about. So already I must study What is I about? or around me. Exams. the other thing is I think the sacrifice you have to in both your personal life and my emotional life, was a sacrifice for Joe try hard Workload is heavy, it's important so it's if you it's impossible have supportive people if you work hard, doctor ጳውሎስ ሆስፒታል ነበረ። ይሄንን ያደረጉት ለመሆኑ ይህንን የመረጡበት ምክንያቱ ምንድን ነበረ? እዛስ በመሄዶት ምን የተለየ ልምድ ወይም ደግሞ የተለየ እውቀት አገኘሁ ብለው ይገምታሉ? ሁላችንም በኮርሳችን ውስጥ ለስድስት ሳምንት ወደ ውጭ ሀገር ለመሄድ ቾይስ አለን እና እኔ ኢትዮጵያ ለመሄድ መረጥኩኝ። ኢትዮጵያ የመረጥኩት መጀመሪያ ኑ አስር ዓመት ሆኖኝ ነበረ ወደ ሀገር ከተመለስኩኝ እና በጣም ጥሞኝ ነበረ ገርቤት ለማየት ፍላጎት አለኝ ወደ ኢትዮጵያ ለመመለስና ና ለመስራት እና ይሄ ፐርፌክት ኦፖርቹኒቲ ሆነ ሆነን ሄጄ ሲስተሙን ለማየት ና ለመልመድ እንዲድ ስለ ሲስተሙ ለምጃለው። ብዙ አይነት በሽታ ህክምና አይቼን የመጣውት። በህክምናው አለም ውስጥ ምን የተለየ ልምድን ለማግኘት ቻሉ? በተለይ ደግሞ ኢትዮጵያ ሄደው የስራ ልምዶትን በማድረጉ። የነበርኩበት ሆስፒታል ትልቅ ፐብሊክ ቴርሸሪ ሆስፒታል ነው። ብዙ ሐኪሞች እና ብዙ ፔሽንቶች ከክፍለ ሀገር የሚመጡበት ቦታ ነው። ሞስት ቤኔፊት ያደረኩት በኩል ኤክስፖዠር ቱ ዲፍረንት በሽታ አይነት ፓርቲኩላርሊ የኢንፌክሸስ ዲዚዘስ የሚባሉት የሰው ብዛት አለ ቱ ነው ፕሬዘንት የሚያደርጉት እሱም፣ ከዚህ አገር በጣም የሚለያይ ነው። ሌላ ሄልት ኬር ሲስተም ለማየት ነው። ኢትዮጵያ ኤስታብሊሽድ ኤጁኬሽን ሲስተም ነው ያለው እና ከተማሪዎቹ ጋር መዛ ቁጭ ብዬ ለምጃ አለው ከሀኪሞቹም ጋር በቅርብ ሰርቻለው። አንድ ላይ ዩኒክ የሆነ ኤክስፒሪየንስ ነው ያየሁት። ህሙማንን በሚመለከቱ ጊዜ ቋንቋ ችግር አልነበረም። አማርኛ ይናገራሉ በተወሰነ ደረጃ ግን፣ እንዴት ነው እኛን የምትመስል ዶክተር ግን ደግሞ ቋንቋ አፏ ለየት ያለ የሚ አጋጣሚ አልገጠሞትም? እንዴት ነበር? ኢትዮጵያ ሁኔ ጸጉሬ በቁጥጥር ነበረ የተሰራው እና ሲያዩኝ፣ የዛው ሀገር ሰው ነው የምመስለው። ሐኪሞቹም ፔሽንቶቹም እዛው እንዳለው ነበረ እንደቆጠሩኝ ግና ፌንስ ከብት ነው ትንሽ ችግር የመጣብን እኔ ኢትዮጵያ ሳልሄድ በፊት አማርኛ ደህና መሆኑን ነበር የማቀው። እዛ ስደርስ ነው ምንድን ነው አማርኛ እን ያዝ የሚያደርግሽ ነገር አለ እያሉኝ ነው። እና እንደምታውቂው አማርኛ ማውራትና ከዛ አማርኛ በህክምና ማውራት በጣም ልዩ ነገር ነው። ልክ ነው። እና እዛ ስደርስ ደርስ ነው የገባኝ ብዙ አይነት ሲችዌሽን የደረሰብኝ። ሼድ ላድግልሽ የመጀመሪያኑ በሶስተኛ ቀን የነበረ እና አንድ ሰውየ መጥቶ ነበረ ሆዴን ቆረጠኝ እያለ እኔ ነበረ መጀመሪያ እሴስ ያረኩት ጥያቄ ስጠይቀው ያስታውከሃል ወይ አልኩት። ከዛ አንዷ ሐኪም ዞረችና ይሄ በጣም ነውር ነው፣ እንደዛ አይባልም፣ ያስመልሰሃል ወይ ነው። ከዛ በኋላ ይሄን ቃል አቆምኩኝ። ብዙ አይነት አማርኛ ለምጄን የመጣሁት ለምሳሌ ለምሳሌ የደም ግፊት ሲባል ብላድ ፕሬሸር፣ የደም ማነስ፣ የሐሞት ቀረጢት ማለት ጎብላዳ የአይምሮ ችግር እና በዚህ ኤክስፒሪየንስ የለመድኩት የቋንቋችን፣ በጣም ፖኤቲክ ነው፣ በጣም ዲስክሪፕቲቭ ነው። በደንብ ለመልመድ በጣም ነጣመኝ። አማርኛው ጥሩ እንደሆነ ግጥማዊ ግጥማዊ ነው እንደሆነ ነው የተረዱት ማለት ነው። አሁን እንግዲህ እዚህ ተመልሰዋል። ሮያል ሜልበርን ሆስፒታል በጣም ትልቅ ሆስፒታል ነው። ስራ ከጀመሩ ገና ጥቂት ጊዜዎት ነው። እንዴት አገኙት? ኤመርጀንሲ ዲፓርትመንት ነው የጀመርኩት። ሜዲስኑ ለአሁን ደህና ነው። ጀማሪ ስለሆኑ በጣም ሰፖርቲቭ ሄም ና ያለን የሴኛ ሐኪሞቹም በማለኛ ሐኪሞቹም አዲስ ስለሆንን በጣም በጣም ነው ሰፖርት የሚያደርጉን ባለሙያት ስለሆነ የተማርኩት እስከዚህ ድረስ። ሲስተሞቹ ትንሽ ይለያያሉ ከሮዮ ሚያውብን ትልቅ ሆስፒታል ስለሆነ ሰው ገና እሱን አሁን በደንብ እየለመድኩኝ ነው። በዚህ አጋጣሚ ዶክተር ቤዛ ኢትዮጵያውያን አውስትራሊያን ልጆች አሉ እዚህ ሀገር እርስዎም ቀደም ሲል እንደጠቀሱት ትናንሽ እህቶች ቤት ውስጥ እንዳሉት ነው ወደፊት የህክምና ባለሙያ ለመሆን ለሚፈልጉ ወጣቶች ክርሶ የህወ የውበት ልምድ በማነጻጸር የሚነግሯቸው ነገር ምንድን ነው? አይዲያ ይኑራቸው። ለፊውቸር አይዲያ ና ፕላን ይኑራችሁ እና ሞካክሩት ሁሉንም ነገር የሚያስደስታችሁ ነገር እስከሚመጣ። እናሱን ካገኛችሁ በኋላ ፎከስ ካረግሽ እና ለትምህርትሽ እና ለምትወጁ ነገር ሰዓት ከሰጠሽ ወይ ከሰጠክ፣ ወንድም ሴትም ይሁን፣ ፎከስን ሀርድ ወርክ ከሜት ካረግሽ የሚቀርብሽ ነገር የሚቀርብክ ነገር የለም። ለእነሱ ፋሚሊ ደግሞ ምለው ሰፖርት አድርጉ ልጃችሁን በትምህርት ይሁን በክሪኤቲቭ አይን ይሁን ምንም ይሁን የሚያስደስታቸውን ነገር ስፖርት አድጉና፣ ልጆቻቸውም ስክሴስፉል ይሆናሉ። በእርሶ በኩል የቤተሰቡ እርዳታ ምን ይመስል ነበር? ለዚህ በሙላ ያበቁኝ እናትና አባቴ ናቸው። የእነሱ አንድ ልጅ ነኝ እና በጣም ሀርድ ነው ወርክ ያደጉት ከመጀመሪያ ነው። ሁለቱም እናቴም ሁለት ስራ እየሰራች አባቴም ማታ እየሰራ ለዚህ ያበቁኝ እነሱ ናቸው። ለእነሱ ነው በጣም አመሰግናለሁ ምለው እና ይሄ ዲግሪ የኔ ብቻ አይደለም የእነሱም ነው። አመሰግናለሁ። ማምዳያድ እየሰማችሁ ከሆነ ሰማሉ አሁን ያሉበት ደረጃ የመጀመሪያ አመት ሐኪም ኖት ወይም ደግሞ ኢንተርን የሚባለው አጠቃላይ ሐኪም ወይም ጀነራል ፕራክቲሽነር ሆነው ለመስራት ነው የሚፈልጉት ወይስ ደግሞ ስፔሻላይዝ ወይም ደግሞ ልዩ ጥናት ለማድረግ ነው የሚፈልጉት? ጥሩ ጥያቄ ነው። ገና አልወሰንኩም፣ ግን ብዙ አይነት ኢንትረስት አለኝ። ለአሁን አም ቲንኪንግ የህጻናቶች ሕክምና ፔዲትሪሽን ወይ የልብ ሕክምና ካርዲሎጂስት እና ሰርጀሪም ኢንትረስት ያደርገኛል። ይሄ አመት ኢንትረስቴን ኤክስፕሎር ለማድረግ መወደውን ነገር እስከማገኝ ነው ለአሁን ይችላለሁ በትምህርት ህይወት ውስጥ በተለይ ደግሞ በወጣቶች አይምሮ ውስጥ ሌላው ወጣት ሲያገኘው እርስዎ ለትምህርቶ ሲሉ ሳያገኟቸው የቀሩት ነገሮች ምን ምን ናቸው? በህይወት ውስጥ አጣኋቸው ብሎ የሚሏቸው ነገሮች? አይ ቲንክ ለእኔ ትልቁ ነገር ጅሎንግ ስለገባው ለትምህርቴ፣ ከዛ ባላራት ትንሽ ራቅ ያሉ ክፍለ ሀገር ቦታ ናቸው። ከጓደኞቼ ጋር ሰዓት ማሳለፍ ነው ብዙ ኤክስፒሪየንስ ነው ያጣሁት። ልደታቸው፣ ኢንጋጅመንታቸው፣ ትምህርቴ ጋር ሰዓት ካልተሳካ ወደ ትምህርት ነበረ የሄድኩት። ና እሱ ነው አይ ቲንክ ከሁሉም የኤፌክት የተደረገው ነገር። ግን አይ ሚን ጥሩ ጓደኞች ካሉሽ ጥሩ ስፖርት ካሉሽ፣ ራንጂ አንደርስታንድ ያደረጋሉ ሶ አይ ቲንክ እንደዛ ላኪ ነበርኩኝ። ግን ስቲል ከባድ ነው እና እንዳልኩኝ ቅድም ከእህቶቼና ከእናቴና ከአባቴ ጋር መለያየት ነበረ። ስፔሻሊ እህቶቼ ህፃን ስለሆኑ ቶሎ ነው የሚያድጉት እና ይሄን ሰዓት ያጣሁት ትንሽ ይሰማኛል፣ ግን አሁን ቅርብ ስለሆንኩኝ ሜይካፕ አድረጋለሁ ብዬ አስባለሁ። የህክምናው ዓለም ትምህርት ራሱ ጊዜ ከመውሰዱ፣ የትምህርቱ ከባድነት፣ እንዲሁም ደግሞ ውድድር ያለበት ቦታ ነው። ቀላል ቦታ አይደለም። በፆታ ሴት መሆን፣ ኢትዮጵያዊ አፍሪካዊ መሆን፣ እነዚህ ምን አይነት ተጽዕኖዎችን ፈጥሮበታል? እኔ እንዳልኩት እኔ ብቻ ነበርኩኝ አፍሪካን እና ሴት በእኔ ኮርስ ውስጥ እና ሶፋ ባየሁትም በስራም እኔ ብቻ ነኝ በጁኒየር ሌቭል ያለሁት And not a bad no. <laughs> and also, on the end of any watch, understand, and not feel mad or go to nagaradillem. And only but to grow in that, not be said that no. And does your uh, nagar happen? Sarag back. I defend that girl. No, I'm If I can always know, defend a mad girl. Kalila got the support. I'm afraid no. successful. Abasha people are. I successful. Setouchi. Abashaoty. I hope you And the lay maurat experience such and share mad I have underlay support for my REGNO. ስ ግን የቻልኩበት ጊዜ ይ ነው ራሴ እዲገው ዶክተር ቤዛ ኢትዮጵያ በቅዱስ ጳውሎስ ሆስፒታል ልምምዶትን በሚያደርጉ ጊዜ ስድስት ሳምንት ነው የቆዩት። ምን የተለያዩ ነገሮችን ነበረ። በተለይ ደግሞ ከሕክምና ባለሙያዎቹም ይሁን ከህሙማኑ ሲያዩ የነበረው ብዙ ነገር ነበር የገጠመኝ። በዚህ ጊዜ የኢትዮጵያ ሰው በጣም ነበር ያሳዘኝ። በዛን ጊዜ ከሀገሩ በሙላ ነው የመጡት ከክፍለ አገር ከሩቅ ቦታ ህክምና ለማግኘት እንዳልኩ፣ ሐኪሞቹ በጣም ስኪልድ ናቸው ኢትዮጵያ ውስጥ ና ይሄ በጣም ኢምፕረስ ነበረ ያደረገኝ። ከባድ ነው የሬሶስም ፕሮብለም ስላለ። ግን በጣም ደስ ያለኝ ነገር የኢትዮጵያ ሰው እንዴት ለሰው እንዴት እንደሚደርሱ። አሁን እዚህ ሀገር ስታይ ሰው ሲታመም እናት፣ አባት፣ ወንድም ሄት ይመጣል። ግን እዛ ሀገር ብዙ ሰው ተሰብስቦ ልጅ ነው የሚመጣው። እናት አባት ጠያቂው ማለት ነው ሆስፒታል። ዘመድ፣ ጎረቤት ተብሎ ሁሉም ሰው ነው የሚመጣው። ጭራሽ ዘበኛ አለ አንድ ሁለት ሰው ብቻ መግባት ነው ነው የሚችለው የሚሉ ከዛ ሌላዎቹ ውጪ ይጠብቃሉ ተራቸው እስከሚደርስ እና በጣም ደስ የሚል ነገር ነው። ከዛ በላይ ደግሞ ቤተሰቦቹ እዛ ህክምናውን ራሱ ይለምዱታል። መድኃኒት መስጠት በቺብ ውስጥ፣ በአፍንጫ ውስጥ የሚገባ ቺ መርፌ መውጓት፣ እንደዚህ አይነት ነገር ራሳቸው ለምደው ራሳቸው ያደርጋሉ ለዘመዳቸው እና እንደዚህ ያየውት ነገር አይደለም እዚህ ሀገር እና በጣም ነው የሚያይዝ ያደረገኝ። እውነትም ኢትዮጵያ የፍቅር ሀገር ሲባል አንደስቲ አንድ አረግኩኝ። በዛን ጊዜ አይ፣ በጣም አመሰግናለሁ፣ ማታ ስለጠራሽን ለዛሬ ኢንተርቪው እና ለሚሰሙትም በጣም አመሰግናለሁ ስለሰማችው። በመጀመሪያ ኑን ይቅርታ ነው የምለው አማርኛ ትንሽ እስከዚህም ስለሆነ ቀስ ብለን እንደምናራው ትንሽ ከኢንግሊሽም ድብልቅ አድርገን እንደምናራው ሰው ይቅርታ እላችኋለሁ። እንግዲህ አድማጮቻችን ቅርታውን እንደሚቀበሉ እና በተቻለ መጠን እንግዲህ እንግሊዝኛና አማርኛውን አመጣጥ ነው እንደሚሰሙ ተስፋ እናደርጋለን። ዶክተር ቤዛ ዶክተር ቤዛ አበበ በሮያል ሜልበርን የመጀመሪያ አመት የሕክምና ባለሙያ ኤስቢኤስ ስቱዲዮ ድረስ በመምጣት ልምዶውን ስላካፈሉን እናመሰግናለን። በጣም አመሰግናለሁ ማርታ፣ በግንኙነታችን ደስታ ነኝ እና ስለሰማችው አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።